የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ አርብ የካቲት 8 2011 ዓ.ም ምሽት ያሰናዳናቸውን ዝግጅቶች ይዤ አበሬያችሁ የማመሸው ጽዮን ግርማ ነኝ። በኢትዮጵያ ምርጫ እስከሚካሄድ አሁን ያለው መንግስት ሀገር በሚገባ ማስተዳደር ስላልቻለ ብሔራዊ የአንድነት መንግስት ይመስረት ሲል አረና ለሉዓላዊነትና ለዴሞክራሲ ጥሪ ያቀረበ በተለይ በአሁኑ በመላ ኢትዮጵያ ማለት ይቻላል አንድ እንደ ስራ እድል ተደርጎ እየተወሰደ ያለው ወታደርነት ምልመላ ነው። ይሄ በአማራ ክልል፣ በትግራይ ክልል በተለይ ተጣጥፎ ነው እየቀጥል ያለው በርካታ ጠብመንጃ እየታጠቀ ነው። በሙሉ ዘገባ እንመለስበታለን። ሌሎች ለምሽቱ ያሰናዳ ናቸው በርከት ያሉ ዘገባዎችም አሉን። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪዮኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠርላሉ የምሽቱ ዜናዎች፣ በድጋሚ ተመልሰን መተናል። ናይጄሪያ ነገ ቅዳሜ ፕሬዝዳንታዊ ምርጫ ታካሂዳለች። በዚህ ምርጫ ሁለቱ እጩዎች ለፕሬዝዳንታዊ ውድድር አዲሶች ያልሆኑት ፕሬዝዳንት ሞሐመድ ቡሀሪ እና ተወዳዳሪያቸው አቲኩ አቡበከር በማሸነፍ ደረጃ የተቀራረቡ ቦታ አላቸው። ሁለቱ የሚወዳደሩባቸው ነጥቦችም የተቀራረቡ መሆናቸው ተገልጿል። የአውሮፓ ሀገሮች እንደ አውሮፓውያን አቆጣጠር በ2015 ዓመተ ምህረት ከኢራን ጋር ከተደረሰው የኒውክሌር ስምምነት እንዲወጡ እራሷን ባለፈው አመት ያገለለችው ዩናይትድ ስቴትስ ጠየቀች። ትላንት ሐሙስ ፖላንድ ዋና ከተማ ዋርሶ ላይ ከ50 ሀገሮች በላይ የተሳተፉበት የሁለት ቀናት ጉባኤ ከተካሄደ በኋላ ነው። የዩናይትድ ስቴትሱ ምክትል ፕሬዚዳንት ማይክ ፔንስ በተናገሩት ቃል አሜሪካ በኢራን ላይ ያሳለፈችው ማዕቀብ የአውሮፓ ሀገሮች እየጣሱ ናቸው ሲሉ ከ ደርሰዋል። አውሮፓ ሸሪኮቻችን ከኢራን ጋር ከተደረሰው የኒክሌር ስምምነት የሚገለሉበት ወቅቱ አሁን ነው ያሉት ምክትል ፕሬዚዳንቱ ለኢራን ሕዝብ፣ ለአካባቢው ሀገሮችና ለዓለም ደህንነት ሲባል በኢራን ላይ ተጽዕኖችንን ማጥበቅ ይኖርብናል ብለዋል። በዚሁ ጋዜጣዊ መግለጫ ላይ የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ማይክ ፖምፔዮ በኢራን ላይ የሚደረገው ዓለም አቀፍ ጫና እየተጠናከረ መሆኑን ገልጸዋል። የዩናይትድ ስቴትስ የንግድ ልዑካን ከቻይናው ፕሬዚዳንት ዥን ቻንግ ጋር ዛሬ ቤጂንግ ውስጥ ይገናኛሉ። ዩናይትድ ስቴትስና ቻይና የንግድ ግንኙነት ለመመስረት በጀመሩት እቅድ ላይም ይነጋገራሉ። የዩናይትድ ስቴትስ የገንዘብ ሚኒስትር ስቴቨኒ ሙንቺን ዛሬ በትዊተር ገጻቸው ላይ እንዳሰፈሩት እርሳቸውና የዩናይትድ ስቴትሱ የንግድ ተወካይ ሮበርት ከቻይናው ምክትል ጠቅላይ ሚኒስትር ፍሬያማ ያሉትን ውይይት እንዳካሄዱ ተናግረዋል። የቻይና መገናኛ ብዙሃን እንደዘገቡት በሁለቱ ሀገሮች መካከል ሌላ ዙር ድርድር በሚቀጥለው ሳምንት ዋሽንግተን ዲሲ ውስጥ ይካሄዳል ተብሏል። ቻይና ለፓኪስታን በብድርና በልገሳ ወደ ሶስት ነጥብ አምስት ቢሊዮን ዶላር በመስጠቷ ተገለጸ። ገንዘቡ የፓኪስታን መንግስት ላቀደው የልማት ፕሮግራም የሚል መሆኑም ተመልክቷል። በዚሁ መሰረት ቤይዥንግ በቅርቡ ሁለት ነጥብ አምስት ቢሊዮን ኦን እነ ፓኪስታን ባንክ ውስጥ ተከተዋለች። ይህንን ቻይና በዚህ አመት ለፓኪስታን የሰጠችውን ጠቅላላ ገንዘብ ወደ አራት ነጥብ አምስት እንደሚያደርገው ከዲፕሎማቶችና ከባለስልጣናት የተገኘው ምንጭ ያስረዳል። አድማጮች ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ ስንሻገር ጋቢና ቪኦኤ ስ በኢትዮጵያ ምርጫ እስከሚካሄድ አሁን ያለው መንግስት ሀገር በሚገባ ማስተዳደር ስላልቻለ ብሔራዊ አንድነት መንግስት ይመስረት ሲል አረና ለሉዋላዊነትና ለዲሞክራሲ ጥሪ አቀረበ። የፓርቲው ማዕከላዊ ኮሚቴ ባለፈው ቅዳሜና እሁድ ባካሄደው ስብሰባ የአስተዳደር ወሰንና ማንነት ኮሚሽን ይህም ህገ መንግስታዊ ነው በማለት ተቃውሞታል። ፓርቲው ባካሄደው ስብሰባን አስመልክቶም መግለጫ አውጥቷል። ሙልጌታ ጽብሐ ዝርዝራለሁ የአርና ለሉዓላዊነትና ዲሞክራሲ ማዕከላዊ ኮሚቴ የካቲት ሁለት ና ሶስት ሁለት ሺ አስራ አንድ አመት ምህረት በአካሄደው መደበኛ ስብሰባ ፓርቲው ባለፈው አመት የፈጽማቸው ስራዎችና ቀጣይ በድርጅቱ የሚሰሩ ስራዎች መገምገሙንና በኢትዮጵያ ወቅታዊ ሁኔታም መወያየቱ የፓርቲው የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ በሰጡት መግለጫ ተናግረዋል። በሀገሪቷ የፖለቲካ እስረኞች መፈታት፣ ውጭ ሀገር የነበሩ ፓርቲዎችና ና ፖለቲከኞች ወደ አገር ቤት መመለስ እንዲሁም የተወሰነ የሚዲያ ነጻነት ለውጥ መጥቷል ያሉት አቶ አምዶም ይህ ለውጥ የመላ ኢትዮጵያውያን ትግል ውጤት ነው ብለዋል። በተለያዩ የአገሪቱ ክፍሎች በተፈጠረ ግጭት የዜጎች መፈናቀል አሳሳቢ መሆኑም ተናግሯል። በዚህ የመፈናቀል ሂደት ትግራይም ዘጠና አምስት ሺህ የሚያክል ህዝብ ከተለያዩ የኢትዮጵያ ክፍሎች ተፈናቅሎ ትግራይ ክልል ላይ መጥቷል። በዚህ ምክንያትም ከፍተኛ ማህበራዊና ኢኮኖሚያዊ ቀውስ እንደተፈጠረ ለማስተናገድም የትግራይ ክልል አቅም እንዳጣ፣ ትኩረትም እንዳልሰጠው። ስደተኞች ካምፕ ማቋቋም ነበረበት፣ እስካሁን አልሰራውም። መሰረታዊ ፍላጎቶች የሚባሉትም ማግኘት ነበረባቸው። እነዚህ ተፈናቃዮች እስካሁን አላገኙም እና ከፍተኛ ችግር ላይ መሆናቸው የሚያሳይ ነው። ከተለያዩ የኢትዮጵያ ክፍሎች ተፈናቅለው ወደ ትግራይ ለመጡ ዜጎች የክልሉ መንግስት በቂ እገዛ እያደረግላቸው አይደለም ያሉት አቶ አምዱም፣ በዚህም ማህበራዊ ቀውስ እየተፈጠረ ነው ብለዋል። የፌዴራል ና የክልል መንግስታት ለእነዚህ ወገኖች ካሳ ሊከፍላቸውና በዘላቂነት ሊያቋቁማቸው እንደሚገባ ማዕከላዊ ኮሚቴው ማሳሰቡም ተናግረዋል። በስብሰባው በክልሎች መካከል መንግስታት ለጦርነት እየተዘጋጁ መሆኑን ማሳያዎች አሉና በአስቸኳይ ሊያቆሙ እንደሚገባ ተወያይተናል ብለዋል። በተለይ በአሁኑ በመላ ኢትዮጵያ ማለት ይቻላል አንድ እንደ ስራ እድል ተደርጎ እየተወሰደ ያለው ወታደርነት ምልመላ ነው። ይሄ በአማራ ክልል፣ በትግራይ ክልል በተለይ ተጣጥፎ ነው እየቀጥል ያለው በርካታ ጠበንጃ እየታጠቀ ነው። በሁለቱም ክልሎች የራሱ የሆነ አልታው ተጽዕኖ እየፈጠረ ነው። ይሄ የፌዴራል መንግስትም ግምት ውስጥ አስገብቶ እንደ ድርጅት ኢህአዴግም ይሄ ጉዳይ ማቆም እንዳለበት የከፋ ጉዳትን ሳያደርስ እርምት ማድረግ እንዳለበት በቅርቡ በህዝብ ተወካዮች ምክር ቤት ጸድቆ የተቋቋመው የአስተዳደር ወሰንና ማንነት ኮሚሽን ሕገ መንግስት የሚጥስ በመሆኑ ፓርቲው እንደሚቃወመው ገልጸዋል። አቶ አምዶም በዚህ ላይ ማብራሪያ የሰጡ የፓርቲው ስራ አስፈጻሚ ኮሚቴ አባል አቶ ኪዳን አመነም ኮሚሽኑ በክልሎች መካከል ያለውን ፍጥጫውን የሚያባብስ እንጂ የሚፈታ አይደለም ብለዋል። አሁን ያለው ህገ መንግስት እየተከበረ መቀጠል አለበት፣ እስከሚሻሻሉ ድረስ በህዝባዊ ውይይቶች እስከሚሻሻሉ ድረስ ህገ መንግስቱ ሳይሸራረፍ መከበር አለበት። እኛ ኢህአዴግ በህገ መንግስት ይምላል ይገዛታል፣ እንጂ ላጸደቀው ህገ መንግስት ተገዥ አይደለም። ህገ መንግስቱ በዋናነት እያፈርስ ያለው ኢህአዴግና አባል ፓርቲዎች ናቸው። ስለሆነም ህገ መንግስቱ አረና እንዲሸራረፍም እንዲጣስም አይፈልግም። ከዚህ የተነሳ ከፌዴራሊዝም ጉዳይ ተያይዞ እየተነሳ ያለው ህገ መንግስታዊ አሰራር የተከተለ አይደለም። በሁለት ክልሎች የሚገኙ ጥያቄ ሁለቱም ክልሎች መጀመሪያ ካልፈቱት ወደ ፌዴሬሽን ምክር ቤት ነው የሚሄደው እንጂ ሌላ አካል በዚህ ጉዳይ ላይ ጣልቃ ሊገባ አይገባም። በቀጥታም በተዘዋዋሪ መረጃ ለመሰብሰብ ቢሆን የፌዴሬሽን ምክር ቤት ወይም ክልሎች ናቸው እንጂ ማጥናት ያለባቸው ለህገ መንግስት የተቀመጠ ነገር ሌላ አካል ኮሚሽን አቋቁሞ የቼክ ኤንድ ባላንስ የምንለውን የሚያሰጥ አይነት ነገር አካሄድ ድርጅታችን አይቀበልም። አረና በኢትዮጵያ ለተፈጠረው ችግር መነሻው ገዢው ፓርቲ ኢህአዴግና በውስጥ ያሉ አባል ድርጅቶች ናቸው ብሎ እንደሚያምን የገለጹት አቶ ኪዳንም ችግሩ አሁን ያለው መንግስት ሊፈታው አይችልም ብሎ ድርጅታቸው እንደሚያምን ተናግረው፣ ለዚህም ብሔራዊ የአንድነት መንግስት እንዲመሰረት ፓርቲያቸው መጠየቁ ገልጸዋል። ህዝባችን እየተሸበረ ያለው የኢትዮጵያ ሰላም እየታወክ ያለው በዋናነት በራሱ ኢትዮጵያን እያስተዳደርኩ ነው ከሚለው ኢህአዴግ ነው እና አረና መድረክ ይሄ ጉዳይ በጥልቅ ገምግመታል ጉዳይ ሲገመግም ፓርቲያችን ኢህአደግ የኢትዮጵያ ህዝብ ሲጠይቀ እንደነበረው ወደ ዲሞክራሲ በትክክል ሊያሸጋግር ይችላል ወይ ብቻውን ብለን ስንጠይቅ ኢህአደግ ብቻውን ኢትዮጵያን ወደ ዲሞክራሲ ሊያሸጋግር አይችልም። እኛ ስንጠይቃቸው የነበሩ ጥያቄዎች፣ በአጠቃላይ ሰፊ ህዝብ ሲጠይቃቸው የነበሩ ጥያቄዎች ኢህአደግ ለመፈፀምም ለመተግበርም ቁርጠኝነት ሳለው የሚልም አይተነዋል እና እንደ መድረክ እንደ አረና የያዝነው መፍትሄ የታየን አገሪቷን ወደ ተረጋጋ ሰላም ለተገባበት የምትችለው አቅጣጫ ብለን የገመገምነው ብሔራዊ የአንድነት መንግስት እንዲቋቋም ነው። ኢትዮጵያ ውስጥ በኢትዮጵያ ፖለቲካ የሚመለከታቸው የሚያገባቸው ኃይሎች ሁሉም እንደ ፓርቲ የጋራ ብሔራዊ የአንድነት መንግስት ተቋቁሞ እስከ ምርጫ ድረስ በሁሉም ጉዳዮች በጋራ እየተወያዩ እየተሳተፉ አገሪቷ እውነተኛ ምርጫ እንድታደርግ ገለለተኛ ተቋሞች እንድትገነባ የሚያስችል ሁኔታ ነው አመቻች መንግስት አይነት ነው። በአስተዳደርና ወሰን ማንነት ኮሚሽን አስመልክቶ በአሁኑ ጊዜ በክልሎች መካከል እየተፈጠረ ያለውን የወሰን አለመግባባት፣ እንዲሁም እየተነሱ ያሉ የማንነት ጥያቄዎች ጥናት በማካሄድ ኮሚሽኑ የመፍትሄ ሀሳብ የሚያቀርብ ነው በማለት አስፈላጊነቱ መንግስት እየገለጸ ይገኛል። በፓርላማም ከትግራይ ተወካዮች ተቃውሞ ውጭ በአራት ድምፅ ታቅቦ በአብላጫ ድምፅ መጽደቁና የትግራይ ምክር ቤትም ለአዋጁ የተቃውሞ ውሳኔ ማሳለፉን ይታወሳል። ከሌሎች የኢትዮጵያ አካባቢዎች ተፈናቅለው ወደ ትግራይ የመጡ ተፈናቃዮች ስለሚደ ላቸው ድጋፍ አስመልክቶ ለክልሉ የህዝብና መንግስት ግንኙነት ቢሮ ኃላፊ ወይዘሮ ሊያካሳ ጠይቀ ናቸዋል። እስካሁን ባለው ሁኔታ ወደ መቶ ዘጠኝ ሺ የሚያክል ተፈናቃይ እንዳለ ነው የሚታወቀው። ከነዚህ ውስጥ ሰባ ስምንት ሺዎቹ በተጨባጭ ድጋፍ የሚሹ አካላት ናቸው። እንዴት ማቋቋም እንችላለን? መኖሪያ ሊሆን ይችላል፣ የዕለት ዕለት እንጀራቸው የሚመሩበት ሁኔታ እንዲፈጠር የተለያዩ ስራዎች ሲሰራ ቆይተዋል። በዋነኝነት መጠቀስ ያለበት የሚመስለኝ ባለፈውም እንደ ክልል መንግስት እነዚህ በአግባቡ ማደራጀትና ና መፍትሄ መስጠት ስላለበት ገቢ ማሰባሰቢያ መድረክም ተዘጋጅቶ ነበረ። ይህንን እንደ ክልል መንግስትም ወደ ሰላሳ ሶስት ሚሊየን ድጋፍ እንዲያደርግ የተለያዩ ልማት ተቋማት፣ ባለሀብቶች፣ ታዋቂ ሰዎች ግለሰቦች የተለያዩ በዚህ ጉዳይ ድጋፍ እንዲያደርጉም የተለያየ ቅስቀሳ ስራዎችን ተሰርተዋል ማለት ነው። ለአሜሪካ ድምጽ ሙልጌታ ጽብሀ መቅለም ሙልጌታን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። ሰው ሰራሽ የቤንዚን እጥረት በደሴ የትራንስፖርት እንቅስቃሴ ላይ አሉታዊ ተጽዕኖ እያሳደረ ነው ይለናል ዘጋቢያችን መስፍን አራጌ ከደሴ ባጠናቀረው ዘገባ። በተለይ የባሰ ሶስት እግር ተሽከርካሪ ባለንብረቶችና አሽከርካሪዎች ሆን ተብሎ የሚፈጠረው የቤንዚን እጥረት በስራችን ላይ፣ በህይወታችን ላይ እክል እያስከተለብን ነው ብለዋል ብለዋል። ተጨማሪ አለው ከሶስት መቶ ሺህ ህዝብ በላይ ይኖርባታል ተብሎ በሚገመትባት ደሴ ከተማ አማራጭ የትራንስፖርት አገልግሎት በመስጠት ላይ የሚገኙት በተለምዶ ባጃጅ የሚባሉት ባለሶስት እግር ተሽከርካሪዎች የዕለት ነዳጅ ለማግኘት ቀናትን በሰልፍ ለመጠበቅ ግድ ያላቸው ነው። አሽከርካሪዎቹ አንድ ቀን ሰርተን ሁለት ቀናት በወረፋ እናሳልፋለን ይላሉ። እንደ ሀገር የተፈጠረውን እንደ ህዝብ ለመቀበል ዝግጁ ብንሆንም ግለሰቦች የግል ጥቅማቸውን ለማሟላት ሲሉ የሚያስከትሉትን እጥረት እናወግዛለን የሚል ቅሬታ ማስተጋባት ጀምረዋል። አስተያየታቸውን ለአሜሪካ ድምጽ የሰጡ አሽከርካሪዎች እንደሚሉት በህጋዊ መንገድ የገባው ነዳጅ በህገ ወጥ መልኩ በጀሪካን እና በበርሜል ተላልፎ እየተሸጠ ነው። እጥረቱ አነስተኛ የነዳጅ ማጠራቀሚያ ከረጢት ሳልቫቲዮ ባላቸው ባጃጆች ላይ ደግሞ ተጽዕኖ የከፋ ነው። አቶ ጋሻው ካሳ የመንግስት ችግር ሳይሆን ሰው ሰራሽ የሆነ ችግር ነው። አንድ በርሜል 1300 ብር ነው የሚቀዳው። ለቀጅ የሚከፈለው ለጄሪካን 75 ብር ይከፍላል። ስለዚህ በዛ ምክንያት ለባጃጅ ለተሽከርካሪ መስጠት አይፈልጉም ባለማደያዎች። ከዚህ በተጨማሪ ነዳጅ ማደያዎች በተፈለገው ፍጥነት ቤንዚን ስለማያመጡ እጥረቱን አባብሰውታል ይላሉ። ናፍታን ሁሉም ማደያ በተገቢ ሰዓት በራሳቸው ያመጣሉ፣ ግን ቤንዚንን የማያመጡበት ነገር ምንድነው? ተጠቃሚ ስለሆነ ነው። ከአንድ በርሜል እስከ አምስት መቶ ድረስ ያገኛሉ ደሴ ላይ ሰባት ማደያ አለ ሰባቱ ማደያዎች ግን በስልክ እየተነጋገሩ ነው የሚያመጡት ቤንዚኑም ማለት ነው ዛሬ ኔን ጥቻለሁ እክል ያታምጣ ይባባል ልሁላ ይችላሉ ወጣቱን አሽከርካሪ ከድርካሳውን ጨምሮ ብዙዎች ቤንዚን የሚያገኙት ከጥቁር ገበያ ነው 19 ብር የሚሸጠውን ቤንዚን ከሦስት እጥፍ በላይ አውጥቶ በመግዛት በርካቶች እንደሚሉት ከመንግሥትና ከግለሰቦች ተበድረው የገዟቸው ባጃጆች በነዳጅ ችግር ብድራቸውን መክፈል ተስኗቸዋል ቤተሰቦቻቸውን ማስተዳደርም አቅቷቸዋል ቅጥረኛ ነኝ። ቅጥረኛ ሆኜ ግን ማደያ ላይ ቤንዚን በተገቢ ሁኔታ ማግኘት አልቻልኩም። ያም በስራይም፣ በቤተሰብ ላይ ጫና አድርጎብኛል። ሊትር ስልሳ ብር ነው የገዛነው በቀደም ለታ። ከሚገርም ከማን ገዛ ነጋዴ ከየት እንደሚያመጣው ብነግርህ፣ ከማደያው ከራሳቸው ከማደያው ውስጥ ነው የሚያወጣው። እኛ የለም ነው የምንባለው። አሁን ገቢ የማስገባው ለባለቤት ገቢ አለ፣ በዛ ላይ ለራስ የሚጠቀባቸው መሰረታዊ ፍላጎች አሉ። ከዛ ሲያልፍ ደግሞ ሌላ ሌላ ነገሮች ይኖራሉ። ያንን ነገር ግን ማድረግ አልቻለም። አሁን ውጭ ላይ ቤንዚን በችርቻሩ ነው አምሳ ብር እየገዛን ለማህበረሰቡ እያገለግልን ያለ ነው ግን ለእኔ ምንም የሚጠቅመኝ ነገር የለም። ለባለቤቱ ገቢ ያለ የባለቤቱን ገቢ እንኳን መሸፈን አልቻልኩም። ከኪሴ ነው ካጠራቀምኩን ነገር ላይ ነው እየሰጠን ያለ ነው። ሰባት ሊትር ለመሙላት በሁለተኛ ቀን ነው የምንሞላው። ብርድ ልብስ ጋቢያችን ለብሰን አድረን አራት ሰዓት አምስት ሰዓት ይደርሰናል። ግማሽ ቀን እንሰራለን። በዚህ ምክንያት ቤተሰቦቻችን እንኳን ማስተዳደር አልቻልንም። ምሽትን ተገን ተደርጎ ቤንዚን በበርሜልና በጀሪካን ወደ ምዕራብና ምስራቅ ወረዳዎች ሲጓጓዝ በተደጋጋሚ ለሚመለከተው አካል ጥቆማ ቢሰጥም ሰሚ ጆሮ ውሳኔ ሰጪ አካል አለመኖሩን ያብራራሉ። ጸጥታ ዘርፍ ወደ አለቆቹ ነው የሚመራው። አለቆች ካላዘዘኛ ሊዝም የሚል ነገር አለ። እንደዚህ በአካል ማስይዘንም እንደዚህ ንግድና ኢንዱስትሪ ሁለት በርሚል ይፈቀድለታል። ከኋላ ዜሮን ጨምሮ አብዝቶ ሀያ በርሚል አድርጎ የሚወስድ ነጋዴ አለ። በከተማ አስተዳደሩ ንግድ ኢንዱስትሪና ገበያ ልማት መምሪያ የሸማቾች ጥበቃ ቡድን መሪ አቶ አማረ ጥበቡ ውስንነቶች ቢኖሩም ህገወጥ በተባሉ ማደያዎች ላይ እርምጃ መወሰዱን አስረድተዋል። ስህተት ባገኘንባቸው ማደያዎች ላይ እስከ ማሸግ፣ እስከ ማስጠንቀቂያ የመስጠት ነገር ይሄርን ያለ ነው። ቅሬታ አቅራቢዎቹ ግን እሸጋይ የተደረገው ከረጅም ወራት በፊት ነው። እርምጃውም ተከታታይነት ስለሚጎድለው ወደ ህገ ወጥነት ለመመለስ አይቸገሩም ባይ ናቸው። አሁንም አሰራሩ ጉድለት እንዳለበት ሲናገሩ፣ በአንጻሩ ፍትሐዊ አገልግሎት ለመስጠት እየተሞከረ እንደሆነ አቶ አማረ ይናገራሉ። ከሸማቾች ሁለት ባለሙያ ከኢንስፔክሽን ሁለት ባለሙያ፣ አራት ባለሙያ ባሉን ሰባት ማዳዎች ተከፋፍለው ጠዋት እየቆጠሩ ማታ እያሸጉ እንዲሄዱ እና ቤንዚን በኩፖን እንዲሸጥ በተለይ እኛ ሳናውቀው በበርሜል እና በጀሪካን እንዳይሸጥ መመሪያም አስተላልፈናል። በውይይትም ተግባብተናል። ማዲያዎቹን እንዲቆጣጠሩ ከህዝብና ከመንግስት ኃላፊነት የተጣለባቸው ግለሰቦችም በጥቅም በመደለል የተጣለባቸውን ኃላፊነት አልተወጡም ለሚለው ወቀሳ አቶ አማረ ምላሽ አላቸው። ሌሊት ይሸጣል፣ ከንግድ ባለሙያዎች ጋር ድርድር ያደርጋሉ፣ ከባለሀብቶች ጋር እንዲደርጋሉ፣ ጥቁር ገበያ ያለ ብለውናል። ይህንን ይዘን ውስጣችን መፈተሽ ነው። የከተማዋ ከንቲባ ዶክተር መለስ መኮንን ደግሞ ይህን ይላሉ። በቤንዚን ምክንያት አጠቃላይ አገር አቀፍ የሆነ ችግር አለ። አገር አቀፍ የሆነውን ችግር በትግስት ሁላችንም ጠብቀን በሂደት የሚስተካከል ነው የሚሆነው። ከዛ ውጭ ግን በጣም ትልቁ ችግር የሚሆነው ደግሞ በዚህ ሁኔታ የመጣውን ቤንዚን በሰው ሰራሽ በሆነ ችግር ምክንያት እጥረቱ እንዲፈጠር የሚያባብሱ አካላት አሉ። ከዚህ በኋላ የጸጥታ ኃይሉ የእዝ ሰንሰለቱን ሳይጠበቅ የተጣለበትን ህዝባዊ ኃላፊነት መወጣት እንዳለበት የከተማ አስተዳደሩ ፖሊስ መምሪያ ኃላፊ ኮማንደር ደረጃ ሰፋ አሳስበዋል። የጸጥታ ኃይል ማንኛውንም ህገወጥ ድርጊት ቀድሞ የመከላከልና የመቆጣጠር ግዴታ አለብን፣ ኃላፊነት ተሰጥቶታል። ህብረተሰቡ ጥቆማ ሲሰጠው የተሰጠው ጥቆማ ሐሰት ወይስ እውነት ብሎ ህጋዊነትና ህገወጥነቱን አጣርቶ መፍትሄ የመስጠት ስልጣን አለው። አብዛኛውን ጊዜ የዚህ አይነት ስራ የሌላ ተቋማት ስራ አድርገው የሚቆጥሩት አካሎች በርካታ በመሆናቸው ከህብረተሰቡ ጋር ያሉት የጸጥታ ኃይሎች በየደረጃው በሁሉም ጣቢያዎች እና በመምሪያ ደረጃ ኦሪንቴሽን ተሰጥቷል። መግባባት ላይ ተደርሷል። ስማቸው እንዲገለጽ ያልፈለጉ አንድ የነዳጅ ማደያ ሰራተኛ በበኩላቸው ስህተት ሊሰሩ የሚችሉ ማደያዎችን መውቀስ መልካም ቢሆንም ሁሉንም በአንድ ላይ መፈረጅ ግን አግባብ አይደለም ብለዋል። ለአሜሪካ ድምጽ ሬዲዮ መስፍን አድራጌ ነኝ ከደሴ። መስፍንን፣ ለዘገባው እናመሰግናለን። የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እንለፍ። ወጣቶች ለሰላምና ልማት ያላቸው አስተዋጽኦ ላይ ያተኮረ ውይይት በነቀምቴ ከተማ ተካሂዷል። በውይይቱ ላይ ከተሳተፉት መካከል ለቪኦኤ አስተያየታቸውን የሰጡ ወጣቶች ዘላቂ ሰላም እንዲኖር ጥረት እንደሚያደርጉ፣ መንግስትም ወጣቱን ከማሸሻ አቅርቦ እንዲያወያይም ጥሪ ያቀርበዋል። ናኮር መልካ ዝርዝር አለሁ በወለጋ ዩኒቨርሲቲ በተዘጋጀው ውይይት ላይ ከ1500 በላይ የነቀምቴ ከተማ ወጣቶች ተሳትፈዋል። ውይይቱን እንዲካሄድ የታሰበው ከስድስት ወራት በፊት ቢሆንም በወቅታዊ ሁኔታ ምክንያት መስተጓጉሉን የገለጹት የዩኒቨርሲቲው የማህበረሰብ አገልግሎትና ምርምር ምክትል ፕሬዚዳንት ዶክተር በሻቱ ፈረደ ከወጣቱ ጋር ስለ ሰላም የመወያየት አስፈላጊነትን ገልጸዋል። የዛሬው አጀንዳችን ወጣቶችን ማህበራዊ ሁኔታ ጋር አያይዘን ሰላም ብለን ነው የጀመርነው። ሰላም ለሁሉም መነሻ ነው። የራስ መሆን ተማሪ ማንም ወጣት ራሱ መሆን እንዳለበት አላማውን ማወቅ እንዳለበት የትኛውም ነገር መጥቶ ካሰቡበት ካለሙበት መንገድ እንዳያስታቸው አቅጣጫ ማሳየት ነው ያሰብነው። በእርግጥ ወጣት ብቻ አይደለም እዚህ ጋር የተጠራው ቤተሰብም አለ፣ የሀገር ሽማግሌዎችም አሉ፣ የአገር ታዋቂ ሰዎችም አሉ። ስልጠና ብቻ አይደለም እንወያይበት ጊዜም አለ። እነዚህም እንዲመክሯቸው ነው፣ ራሱን መሆን እንዳለበት እንዲያሳዩቸው ነው። ስለዚህ የራሴ አላማ መያዝ አለብ ልኖር ይገባል ምን አጀንዳ ነው ይዘን የቀረብ ነው። ምክትል ፕሬዝዳንቷ ወጣቱ ዓላማ ኖሮት ለራሱ ቤተሰቡና ለወገኑ እንዲሁም ለሀገሩ ባለበት የስራ ዘርፍ ሁሉ ጠንክሮ መስራትና ችግሮች ቢከሰቱ እንኳ የመወያየት ባህሉን በማዳበር ለዓላማው መሳካት መታገል አለበት ብለዋል። በውይይቱ ላይ ጥናታዊ ጽሑፍ ያቀረቡት ረዳት ፕሮፌሰር ምህረቱ ሻንቆ ለሀገሪቱ ግንባታ ወጣቶች ከፍተኛ ሚና እንዳላቸው ጠቅሰው ለወጣቱ ተስፋን መፈንጠቅ በሰላሙም ሆነ ልማቱ ተሳታፊ እንዲሆኑ መርዳት አስፈላጊ ነው ያሉት ረዳት ፕሮፌሰሩ ትልቁ ስራ የሚሉትንም እንዲህ አብራራሉ። ነገጎ ከነረቶጀችው ቀምነ ነገጎ ረቶጀችው ነው ፖለቲካ ሜቲ ወጂ ደርገጎ ሚል ለማን አባትን ወርባችስ ያልካ በወጣቱ ላይ መስራት አለብን። በወጣቱ ላይ መስራት የፖለቲካ ስራ አይደለም፣ የሀገር ጉዳይ ነው። በሁለት እግሩ የቆመ ወጣት ያስፈልገናል። ማናችንም ራሱን ያልቻለው ወጣት ለፖለቲካ ስራ መጠቀም የለብንም። መንግስት፣ የፖለቲካ ድርጅቶችም ሆኑ ሁላችንም ይህ ወጣት እንዴት ሀገሩን ሊጠቅም ይችላል በሚለው ጉዳይ ላይ መስራት ይኖርብናል። ወጣቱ መጀመሪያ የቤተሰቡን ውለታ መመለስ አለበት። ከዚያ ወደ ሀገርና ዓለም ያልፋል። ለራሱ የማያስብ አላማ የሌለው በእውቀት ያልተገነባ ወጣት ለማንም አይጠቅምም። ወጣቱ ራሱ እንዲችል የሚኖርበትን አላማ እንዲያውቅ ማድረግ አለብን። ተስፋ መቁረጥ የለብንም። ወጣቱ ጠፍቷል፣ ወጣቱ ስራ የለውም፣ ለሱስ ተጋለጠ ብለን ከማውራት ከዛ ነገር የምናላቅቅበት ሁኔታ ላይ መስራት ይኖርብናል። ገሩ ዴቪሱ ዳፎጅ ወጣት ዳንኤል ኪኔ ሰላምን በማስፈን ረገድ ከእርሱ የሚጠበቀውን ሚና ካብራራ በኋላ ከሌሎች ወጣቶች ጋር ስለ ጉዳዩ ለመምከር ፍላጎት እንዳለው ገልጿል። ለነገር ተሳትፏችን ተምረን ጥሩ ቦታ ደርሰን እንደገና ደግሞ ለሀገሪቷ ጠንቅ እንዳንሆን ጥሩ ጥሩ ፍሬዎችን ተገንዝቤያቸዋለሁ። ፈንኛ የሰማነውን ላልሰሙት ጓደኞቻችንን እንደውም እየጠፉ ያሉት ጓደኞቻችንን ከመንገድ ላይ ለመመለስ የሚያስችለውን ትምህርት ነው ዛሬ ያገኘ ናቸው። በአብዛኛዎቻችን ወጣቶች ቄሮን እንባላለን። በእንዲህ አይነት ነገር ላይ መንገድ እየዘጋን ነበረ። ተጎጂው እኛ መሆናችንን አውቄ ከዚህ ትምህርት ትልቅ ትምህርት ወስጄ ነገ መንገድ የሚዘጉ ጓደኞቼን አልባሌ ቦታ የሚቆሙ ጓደኞቼን ለመመለስ ፈልጋለሁ። ወጣት አማኑኤል ግርማም በበኩሉ ስለ ሰላም አስፈላጊነት ገልጾ ለመንግስት መልዕክት አስተላልፏል። ሰላም ከሌለ እድገት የለም። ሰላም ስኖር ተምረን ሰርተን የምንገባው ሰላም ከሌለ መስራትም መማርም አይቻልም። ስለዚህ እንደወጣት የአንተ ሚና ምንድን ነው? ሰላም እንዲመጣ በማድረግ የኔ ሚና ሰላም እንዲመጣ ስለ ሰላም ማውራት አለብን። እኛ ሁላችንም ቀሮ ነን አይደለም? መንገድ እየዘጋን ነበር። ከዚህ በፊት ያመጣነው ለውጥ የለም። እኛ ነው እየተጎዳ ነው። ከዚህ በኋላ ሰላም ማምጣት አለብን ሰላም ማምጣት አለብን ምናምን ብዬ ነው የምመክረው። መንግስት ከኛ ጋር ብመካከር ከኛ የሚያገኘው ነገር አለ። ስለዚህ ሰላም ልናመጣ እንችላለን ከመንግስት ጋር ሆነም። መንግስት በሩቆ ነው ወጣቱን ከምሸሽ ቀርቦ ወጣቱ መወያየት አለበት። ነው ለአሜሪካ ድምፅ ናኮር መልካ ከነቀምቴ። ዜና ኮረል ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። ነጻ የአፍሪካ የንግድ ቀጠና መፈጠር የሀገሪቱን እድገት ከመሰረቱ ይለውጠዋል ተባለ። የተለያዩ የዩናይትድ ስቴትስ የመዋለ ንዋይ ተቋማት ከአፍሪካ ህጉር ጋር ለመስራት ያላቸውን ፍላጎቶች እየገለጹ ነው። መለስካቸው አማሃ ዝርዝራል ሰላሳ ሁለተኛው የአፍሪካ ህብረት የመሪዎች መደበኛ ጉባኤ ውሳኔ ከሰጠባቸው አያሌ ጉዳዮች መካከል የአህጉሪቱን ኢኮኖሚያዊ እድገት እንደሚያፋጥነው በሚነገርለት ነጻ የንግድ ቀጠናን የተመለከተ ነው። ይኸው የመሪዎች መደበኛ ጉባኤ እንደወሰነው ከሆነ የህግና ፍትህ ልዩ ኮሚቴ የአፍሪካ አህጉራዊ ነጻ ገበያ ቀጠና የሚያቋቁመውን ሰነድ የዛሬ ሶስት ዓመት ለሚሰበሰበው የአፍሪካ መሪዎች ጉባኤ እንዲያቀርብ በቅር ተይዟል። ይህ የአፍሪካ ህብረት የመሪዎች መደበኛ ጉባኤ በተከናወነበት ወቅት በጎንም የተለያዩ ስብሰባዎች ሲካሄዱ ቆይተዋል። ከእነዚህም አንዱ የዩኤስ አፍሪካ የንግድና መዋለ ነዋይ መድረክ ነበረ። መድረኩ የአፍሪካን አህጉራዊ ነፃ ገበያ ቀጠና ውጥን የተመለከተው አዎንታዊ በሆነ መልኩ ነበረ። በአፍሪካ ህብረት የዩናይትድ ስቴትስ አምባሳደር ሜሪ ቤትስ ሌነርድ የነፃ ገበያው ቀጠና ለአህጉሪቱም ሆነ ለማንኛውም ተናጋጅ ወገን የሚሰጠውን ጠቀሜታ ለጋዜጠኞች አብራርተዋል። The fundamental story there is that as you move towards a regional economic <laughs> አህጉር አቀፍ የሆነ የነጻ ገበያ ቀጠና በተፈጠረ መጠን ዩናይትድ ስቴትስ ከአፍሪቃ ጋር የምትናገድበት ዘዴና ብልሃት ቀላልና ግልጽ እየሆነ ይሄዳል። የአምሳአራት ሀገሮችን ወይም የብዙ አካባቢያዊ የንግድ ቀጠናዎችን ንግድ ህግጋትና ደንቦች እየመረመሩ በንግድ ለመሳተፍ ከመሞከር ይልቅ ለአሜሪካ መዋለንዋይ አፍሳሾች የሚቀለው ለአንድ አህጉራዊ ገበያ ህግጋትና ደንቦች መገዛት ነው። በዩኤስ አፍሪካ የንግድና መዋለ ንዋይ ፎረም ብዙ የአፍሪካና የዩናይትድ ስቴትስ ኦፍ አሜሪካ የግሉ ኢኮኖሚ ዘርፍ ታዋንያን መሪዎችና የመንግሥት ባለሥልጣናትም ተካፍለዋል። በዩኤስ አሜሪካ በኩል ከተገኙት አንዱ የኦቨርሲስ ፕራይቬት ኢንቨስትመንት ኮርፖሬሽን የአፍሪካ ዋና ዲሬክተር ወርቁ ጋቸው ናቸው። ወርቁ ጋቸው ድርጅታቸው በኢትዮጵያም ሆነ በመላው የአፍሪካ አህጉር ምን ለመስራት እንደሚፈልግ ግልጽ አድርገዋል። እዚህ የምንገኘው በኢትዮጵያም ሆነ በመላ አፍሪካ የምጣኔ ሀብት ብልጽግናንና ስራን ሊፈጥሩ የሚችሉ ፕሮጀክቶችን ለመቃኘትና ለመደገፍ ነው። ፕሮጀክት አፍሪካ ኢኒሼቲቭ የሚባል መርሃ ግብር ከፍተናል። በዚህ ውጥናችን በሦስት ዘርፎች ላይ እናተኩራለን በሀብት አያያዝና አጠቃቀም፣ የመረጃ ቴክኖሎጂ መስክ እሴት በመጨመር፣ በአጋዥ አቅርቦቶችና አገልግሎቶች ወይም ሎጂስቲክስ እንዲሁም በማመላለሻና ማጓጓዣ ዘርፎች ነው። በእነዚህ ዘርፎች ላይ የምናተኩርበት ምክንያት ለምጣኔ ሀብት እድገት ከዋነኛ እንቅፋቶች መካከል መሆናቸውን ለይተን ስላወቅን ነው። ሚሌኒየም ቻሌንጅ ኮርፖሬሽን የተሰኘው ድርጅትም፣ ሌላው የዩኤስ አሜሪካ መንግስት የግሉን ኢኮኖሚ ዘርፍ በመዋለ ነዋይ ለመደገፍ ያቋቋመው ድርጅት ነው። የዚህ ድርጅት ምክትል ፕሬዚዳንት ኬይ ኪም አዲስ አበባ በተዘጋጀው መድረክ ለምን እንደተገኙ ዘርዘር አድርገው አስረድተዋል። በተለይ ደግሞ ድርጅታቸው አዲስ ከሚመሰረተው የአህጉሪቱ ነፃ የንግድ ቀጠና ጋር ሊሰራ የሚችለው ስራ ሰፊ እንደሆነ ጠቁመዋል። በቅርቡ ኮንግረሳችን ባወጣው ህግ ሚሌኒየም ቻሌንጅ ኮርፖሬሽን አካባቢያዊ ውህደትን፣ አካባቢያዊ ንግድን ከሚያቀላጥፉ መርሃ ግብሮች ጋር ስምምነትን እንዲፈጥርና እንዲዋዋል ማዘዙን ለማስታወስ እፈልጋለሁ። ለእኔ እንደሚመስለኝ አፍሪቃ በንግድና በምጣኔ ሀብት ያላትን እምቅ ጉልበት በተለይ በአህጉራዊው የነጻ ገበያ ቀጠና አማካኝነት እውን በማድረግ ለሚሊኒየም ቻሌንጅ ኮርፖሬሽን ድጋፍ የተመቸ ጊዜ ነው። በዚህ መድረክ ላይ ከተገኙት የኢትዮጵያ መንግስት ከፍተኛ ባለሥልጣናት መካከል በቅርቡ በዩናይትድ ስቴትስ ኦፍ አሜሪካ የኢትዮጵያ አምባሳደር ሆነው የተሾሙት አቶ ፍጹም አረጋ አንዱ ነበሩ። አምባሳደሩ ለቪኦኤ በሰጡት አጭር ቃለ ምልልስ ካነሱት አንዱ ጉዳይ አሜሪካ ከአፍሪካ ጋር የነበራትን የኢኮኖሚ ግንኙነት የቃኘ ነው። አሜሪካ በአጠቃላይ በአፍሪካ ላይ የነበራት ፖሊሲ ሌሎች የኤዥያ ሀገሮች ከሚከተሉት በጣም የተለየ እንደሆነ እናውቃለን። በቅርብ ጊዜ ይህንን ፖሊሲ ለመለወጥ እየሰሩ እንደሆነ በዚሁ አጋጣሚ ዛሬ እዚህ የምንገኝበት እንኳን መድረክ ኮርፖሬት ካውንስልን አፍሪካ ከአፍሪካ ህብረት ጎን ለጎን እንዴት አድርገን አሁን በቅርብ ደግሞ ዛሬውኑ ትላንት፣ ከትላንት ወዲያ በአፍሪካ ህብረት መሪዎች ጉባኤ ላይ ሲመከርበት የነበረውን የአፍሪካን አንድ ገበያ መፍጠር ታሪፉን፣ ምኑን የማንሳት እርምጃ ጋር ተያይዞ ምን አይነት እድል ሊመጣ ይችላል የሚል ከአሜሪካ የመጡ የፖሊሲ አውጪዎችም ባለሀብቶችም፣ እንዲሁም ከአፍሪካ የተገኙ ከፍተኛ የፖሊሲ አውጪዎችና ባለሀብቶች ጋራ ምክክር እየተደረገ ነው። በተለያዩ ርዕሶች ላይና ይሄ የሚያሳየው ቀደም ሲልም የአሜሪካ መንግስት በአፍሪካ ላይ የተለየ አደረጃጀት ይዞ ገንዘብ ጭምር መድቦ ፕሮግራም ቀርጾ በአዲስ አቅም እየመጣ መሆኑ ይህም ሌላው ማሳያ ነው። ስለዚህ ወደንም ጠላንም የዚህ ክፍለ ዘመን እድገት የሚገኙ ከአፍሪካ ነው። ሌላው ክፍለ ዓለም ሌላው አህጉር ለምቶ የጨረሰ ስለሆነ እንደገና ደግሞ ኤጂንግ ፖፑሌሽን ስላለ ይህን በድፍረት ነው የምናገረው፣ አፍሪካ ቀጣይ የእድገት ምንጭ ነች። ይህም የዩኤስ አፍሪካ የንግድና ኢንቨስትመንት መድረክ ያዘጋጁት አፍሪካ ህብረት ኮርፖሬት ካውንስል ሆነ አፍሪካ እና በአፍሪካ ህብረት የዩናይትድ ስቴትስ ሚስዮን ናቸው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አድማጮች የዛሬው የጋቢና ቪ ጉዟችን በዚሁ ተጠናቋል። በነገው ምሽት እንገናኝ። በቴክኒክ ፕሮግራማችን ያቀናበረልን ሞክቢል ያብረው ነበር። አብሬያችሁ ያመሻሁት ደግሞ ጽዮን ግርማ ነኝ። ደና ደሩ። see on Raadio NSV Kõne , meie käes .